ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል እንዲሁም በ1431 መካከለኛ ሞገድ በአማርኛ የሚያስተላለፈውን ፕሮግራም አሁን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን ውላችሁ አምሽታችኋል። ማክሰኞ ሰኔ ሁለት ሁለት ሺ ሰባት ዓመተ ምሕረት ነው። እስከ ምሽቱ አንድ ሰዓት የተለያዩ ቅንብሮችን ይዤ የማስተናግዳችሁ አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ዛሬ በርከት ያሉ ቅንብሮች ይኖሩናል። ትላንት የተሰሙ ናቸው ብዙዎቹ፣ በቅደም ተከተል ይቀርባሉ። መጀመሪያ የዓለም ዜና የዩናይትድ ስቴትስ የመጓጓዣ ጸጥታ አስተዳደር በቅርቡ ያወጣው የቁጥጥር ዘገባ 73 አሸባሪነት ጋር የተሳሰሩ የተባሉ ሰራተኞችን ለይቶ ለማወቅ እንዳልቻለ ያሳያል። የዋናው ተቆጣጣሪ ጽሕፈት ቤት በቅርቡ ያወጣው ዘገባ መስሪያ ቤቱ የኤቬሽኑ ሰራተኞችን ለመፈተሽ የሚጠቀምበት ዘርፈ ብዙ ሂደት በአብዛኛው ውጤታማ ቢሆንም በአሸባሪነት ስለሚጠረጠሩ ሰዎች የሚያስፈልገውን ያህል የመረጃ ተደራሽነት የለውም ይላል። ለምርመራ ስራ የሚጠቀሙባቸው በሺዎች የሚቆጠሩ መዛግብት የተማሉ አይደሉም ወይም የተሳሳተ መረጃ የያዙ ናቸው ይላል ዘገባው። በአይነ ቁራኛ መታየት ያለባቸውን ሰዎች አስመልክቶ ባለው ፖሊሲ መሰረት ከአሸባሪነት ጋር የተያያዘውን መረጃ በሙሉ የማግኘት ፈቃድ ስለሌለው ከአሸባሪነት ጋር የተሳሰሩ የተባሉትን 73 ሰዎች ለይቶ ለማወቅ አልቻለም ሲል ዘገባው አስገንዝበዋል። ይህን ዘገባ ያወጣው በአውሮፕላን ማረፊያዎች የሚፈተሹት ሰዎች በድብቅ የሚሰሩ የፌዴራል የጸጥታ ሰራተኞች ይዟቸው ያለፉትን የውሸት ፈንጂዎችንና መሳሪያዎችን ለይተው ለመያዝ አልቻሉም የሚል ወሬ በድረገጽ በኩል ከወጣ በኋላ ነው የአገር ደህንነት ሚኒስትር ጄ ጆንሰን በአሜሪካ አውሮፕላን ማረፊያዎች ላይ የጸጥታ ፍተሻን ለማሻሻል አዲስ እርምጃ መውሰዳቸውን አስታውቀዋል። በደቡብ ምስራቅ ዩናይትድ ስቴትስ በምትገኘው ቴክሳስ ክፍለ ሀገር አንድ ነጭ ፖሊስ በጥቁር ወጣቶች ላይ ሽጉጡን ሲወድርና ከእነሱም አንዷን መሬት ላይ ጥሎ ሲያንገላታ በመታየቱ ከስራ ተገሎ እንዲቆይ ተደርጓል ምናልባት በአፍሪካውያን አሜሪካውያን ላይ ካለው ዘረኛ አመለካከት የተነሳ ሊሆን ይችላል በሚል ነው ከስራ የተገለለው ጉዳዩ መኬኒ በተባለችው ከተማ የተፈጸመው ባለፈው ቅዳሜ ሲሆን በሕዝባዊ መዋኛ ቦታ ላይ ጩኸት የሚያበዙ ልጆች አሉ በሚል ስሞታ ፖሊስ ከተጠራ በኋላ ነው። ኤሪክ ኤስቦልት የተባለው ፖሊስ ብዙ ጥቁር ወጣቶችን እየሮጠ ሲያሳድድና የመጥፎ ስድብ ውርጅብኝ ሲያሰማ በቪዲዮ ታይቷል። ከዚያም አንዷን የዋና ልብስ የለበሰች ልጅ መሬት ላይ ከጣላት በኋላ በጉልበቱ ረግጦ እጇን በካቴና ሲያስር ታይቷል። ጀራ ቤክተን የተባለችው የ15 ዓመት ዕድሜ ወጣት ለአንድ የቴሌቪዥን ጣቢያ ስትናገር ፖሊሱ እጇን ጠምዝዞ በፀጉሯ እንደ ጎተታት ገልጻለች። በብዙ መቶዎች የሚቆጠሩ ጥቁር አሜሪካውያን ነዋሪዎች የፖሊሱ ተግባር ዘረኝነትን ያንጸባርቃል በሚል ከስራ እንዲባረር በመጠየቅ ትላንት በመኬን ከተማ ተሰልፈዋል። ፖሊሶች በበኩላቸው መዋኛው ቦታ ተጨናንቆ ነበር። ፖሊሱ ከቦታው እንዳይንቀሳቀሱ ቢያዛቸውም ወጣቶቹ ልጆች ትዕዛዙን አላከበሩም ሲሉ እማኞች መናገራቸውን ገልጸዋል። በኒውዮርክ ክፍለ ሀገር ከሚገኘው እስር ቤት ያመለጡት ሁለት ነፍሰ ገዳዮች አሁንም አልተገኙም። ዴቪድ ስዌት የተባለውን የ34 ዓመት ዕድሜና ሪቻርድ ማት የተባለውን የ48 ዓመት ዕድሜ ነፍሰ ገዳዮችን ላስያዘ የ100ሺ ዶላር ሽልማት እንደሚሰጥ ባለስልጣኖች አስታውቀዋል። እስረኞቹ ያመለጡት ባለፈው ቅዳሜ ሲሆን ከካናዳ ድንበር በ30 ደቂቃ የመኪና ጉዞ በሚርቅ ቦታ ከሚገኘው ጥብቅ ቁጥጥር ከሚደረግበት እስር ቤት ነው ያመለጡት። ማት እንደ አውሮፓ አቆጣጠር በ1997 ዓ.ም አለቃውን ገድሎ በመቆራረጥ ተከሶ ወደ ሜክሲኮ ካመለጠ በኋላ እዛም ሰው በመግደል ጥፋተኛ ተብሎ ነበር። በግድያ በጠለፋና በስርቆት ክስ ከ25 እስከ እድሜ ልክ እስራት ይጠብቀው ነበር። ስዌት ደግሞ ከ13 ዓመታት በፊት ምክትል የፖሊስ ኃላፊውን ገድሎ የዕድሜ ልክ እስራት ተፈርዶበት ነበር። ዜናው እዚህ ላይ ያበቃ። አቃቤ ሕግ እነ ዘላለም ወርቅ አገኘሁ መዝገብ ከከሰሳቸው በእስር በሚገኙ የፖለቲካ ፓርቲ ተጠርጣሪዎች ላይ ያቀረባቸው ምስክሮች በዝግ ችሎት እንዲሰሙለት ያቀረበውን ጥያቄ ፍርድ ቤቱ ውድቅ አደረገው። ይሁን እንጂ ፍርድ ቤቱ የምስክሮቹን ቃል ጋዜጠኞች እንዳይዘግቡም ትዕዛዝ ሰጥቷል አቃቤ ሕግ በሰኔ 2006 ዓ ም በሽብር ጥርጣሬ የከሰሳቸው የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና የብሔራዊ ምክር ቤቱ አባል አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሸዋስ አሰፋ እና የአረና ትግራይ አመራር አባል አቶ አብርሃ ደስታን ሌሎች ስድስት ሰዎችን መሆኑ ይታወሳል። መለስካቸው አማ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በእነ ዘላለም ወርቅአገኘው የክስ መዝገብ የተዘረዘሩትን ተጠርጣሪዎች የቀጠረው ለሁለት ጉዳዮች እንደነበረ ችሎቱ ከመሰየሙ ግልጽ አድርጓል። አንደኛው አቃቤ ሕግ በተጠርጣሪዎቹ ላይ ያቀረባቸውን የሰው ምስክሮች መስማት ሲሆን፣ ሁለተኛው ደግሞ ሦስተኛ ተከሳሽ አቶ ዳንኤል ሸበሺ በማረሚያ ቤት ላይ ላቀረበው አቤቱታ የማረሚያ ቤቱን መልስ መስማት ነበረ። ይሁንና አቃቢ ህግ የምስክሮቹን ቃል መስማት ከመጀመሩ በፊት ለፍርድ ቤቱ በቃል አመልክቷል። አቃቢ ህግ የቆጠራቸው ምስክሮች ዛቻ፣ ማስፈራራትና ድብደባ በተለይ በአንደኛ ምስክር ላይ የተፈጸመ ስለሆነ ለደህንነታቸው ሲባል ህጉ በሚፈቅደው መሰረት ቃላቸው በዝግ ችሎት እንዲሰማ ለፍርድ ቤቱ አመልክቷል። የተከሳሽ ወይንም ተከላካይ ጠበቆች የአቃቢ ህግ ጥያቄ የህግ መሰረት የለውምና ፍርድ ቤቱ ጥያቄውን ውድቅ እንዲያደርግላቸው ጠየቁ። በተለይ ተጠርጣሪዎቹን ወክለው እንዲናገሩ ፍርድ ቤቱ የፈቀደላቸው አቶ ሀብታሙ እያሌው አቃቤ ህግ በምስክሮቹ ላይ ደረሰ ያለው ማስፈራራትና ዛቻ መሰረት የለውም ብለዋል ገና ክሱ ሲመሰረት በማመልከቻው ላይ የማስረጃ ዝርዝር በቀረበበት ወቅት አቃቤ ህግ ለምስክሮቹ ደህንነት በማለትና በፍርድ ቤትም እውቅና የምስክሮቹ ስም ዝርዝር አልተያያዘም እኛም ተከሳሾች ልናውቋቸው አንችልም ስለሆነም በዚህ መሰረት በሌለው ምክንያት ጉዳያችን በግልጽ ፍርድ ቤት የመታየት ህገ መንግስታዊ መብታችን መገደብ የለበትም ሲሉ አመልክተዋል። ፍርድ ቤቱ የግራቀኙን ክርክር ሰምቶ በጽህፈት ቤቱ ከመከረ በኋላ የአቃቢ ህግ ጥያቄ ህጋዊ መሰረት የለውም በማለት ውድቅ አድርጎታል። ይሁንና መገናኛ ብዙሀን የህትመትም ሆነ የኤሌክትሮኒክስ የምስክሮችን ቃል ስማቸውንና ሌሎች ዝርዝር ጉዳዮችን እንዳይዘግቡ ፍርድ ቤት ትእዛዝ ሰጥቷል። መለስካቸው አማ la America Dumitrescu Radio ca የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በሮማ የዓለም ምግብና የእርሻ ድርጅት ባዘጋጀው ጉባኤ ላይ ተገኝተዋል። ጠቅላይ ሚኒስትሩ በጉባኤው የተሳተፉት ኢትዮጵያ ለምግብ እጥረት የተጋለጡ ዜጎችን በግማሽ መቀነስ የሚለውን የምዕተ ዓመቱን ግብ ማሳካቷን ከተገለጠ በኋላ ነው ተብሏል። የግብርና ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ራዲዮ በሰጡት ቃል ኢትዮጵያ እንደ አውሮፓ አቆጣጠር ከ2000 ጀምራ ለምግብ እጥረት የተጋለጡ ዜጎችን ቁጥር ከ74 በመቶ ወደ 35 በመቶ አካባቢ ቀንሳለች ይላሉ። እስክንድር ፍሬው የኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ የዓለም የምግብና የእርሻ ድርጅት ፋኦ ዋና ጽህፈት ቤት ወደሚገኝበት ሮም ካመሩት የተለያዩ ሀገራት መሪዎች አንዱ ናቸው። ጠቅላይ ሚኒስትሩ ወደዚያ ያመሩት ሀገራቸው ከተባበሩት መንግስታት ድርጅት የልማት ግቦች አንዱ የሆነውን ኤምዲጂ አንድን ማሳካቷ ከተገለጸ ከውራት በኋላ መሆኑ ነው። ኢትዮጵያ ለረሃብ የተጋለጡ ሰዎችን ቁጥር በግማሽ መቀነስ የሚለውንና በተለመደው አገላለጽ ኤምዲጂ አንድ ተብሎ የሚጠራውን በማሳካቷ የእውቅና ዲፕሎማ ማግኘቷን የፋኦ መግለጫ ያመለክታል። ጠቅላይ ሚኒስትሩ በሮሙ ስብሰባ የተገኙት ከዚህ እውቅና ጋር በተያያዘ ጭምር መሆኑን የመንግስት ምንጮች ገልጸዋል። ፋኦ ከሚከታተላቸው 129 ሀገራት 72ቱ ይሄንን ግብ ማሳካት መቻላቸውን የጠቆመው የድርጅቱ መግለጫ ለዚህ ስኬት እውቅና የሰጠ ስነ ስርዓት በሮሙ ጉባኤ ወቅት መካሄዱንም አስረድቷል። ይሄንን ስኬት ያደነቁት የፋኦ ዋና ዳይሬክተር ጆዜ ግራዚያኖ ዳሲልቫ እንደ አውሮፓያን አቆጣጠር ከ1990 ጀምሮ 216 ሚሊዮን ሰዎች ከረሃብ ነፃ ወጥተዋል ብለዋል። ኢትዮጵያ የተቀመጠውን ግብ ማሳካት የቻለችው የምርት መጠኗን መጨመር በመቻሏ እንደሆነ መንግስት ይናገራል። የግብርናና ገጠር ልማት ሚኒስቴር ቃል አቀባይ አቶ አስራት ገብረ ጻድቅ ለቪኦኤ ሲያስረዱ ይህንኑን ያብራሩት በአስራ ዘጠኝ መቶ ሰማኒያ ሶስት የነበረው የአጠቃላይ ምርታችን ስንመለከት ወደ ሀምሳ ሁለት ሚሊዮን ኩንታል አካባቢ ነበር ሲመረት የነበረው በአመት በአመት በዋና ዋና ሰብሎች ሀምሳ ሁለት ሚሊዮን ኩንታል አልነበረ ሲመረት የነበረው አሁን ግን የግብርና ፖሊሲውም ተቀርጾ አሁን የደረስንበት ደረጃ ላይ ስንደርስ በሁለት ሺህ ስድስት ሰባት ዓመተ ምህረት ብቻ ሁለት መቶ ሰባ ሚሊዮን ኩንታል ምርት የተመረተበት ሁኔታዎች ናቸው። እንግዲህ ይህን ስንመለከት ባለፉት ጊዜያቶች የነበሩት የአመራር ሂደቶች በቴክኖሎጂም በግባት አቅርቦትም ከክሉት ያሉት ስራዎች በተገቢ ሁኔታ በመሰራታቸው አርሶ አደሩን በልማት ሰራዊት በመደራጀት ወደ ተግባር በመግባቱ 27 ሚሊዮን ኩንታል አካባቢ ሊመረት የቻለበት ሁኔታዎች ናቸው ያሉት። ያም ብቻ አይደለም። ይህንን ሊያሳኩ የሚችሉ የተፈጥሮ ሀብትና እና የአካባቢ ጥበቃ ስራዎችም የተሰሩበትና አርሶ አደሩ ከዚህም ከገቢ የሚያገኝበት በተለይ የምግብ ዋስትናውን ሊያረጋግጥ የሚችሉ ፕሮግራሞች ተቀርጸው ወደ ተግባር እንዲገባ የተደረገበት ሁኔታዎች ናቸው ያሉት። እናም የምርት መጠን መጨመሩ ሀገሪቱ ለምግብ እጥረት የተጋለጡ ሰዎችን ቁጥር እንድትቀንስ የተቀመጠውን ግብም እንድታሳካ እረድቷታል ባይ ናቸው አቶ አስራጥ በሀገራችን ከፍተኛ የሆነ ምርት ተመርቷል የሚሊኒየም ደቨሎፕመንት ጎል የተቀመጠው በዋነኝነት የምግብ እጥረት 74 ነጥብ 8 የነበረ ሲሆን ይህንን ግብ በግማሽ በመቀንደስ በኢሮፓኖት አቆጣጠር በ2 12-14 ወደ 36-35 ፐርሰንት ዝቅ እንዲል ያደረገችበት ሁኔታ ነው ያለው። ከዚህ አኳያ ለረሃብ የተጋለጡ ሰዎችን ቁጥር በግማሽ ቀንሳለች። በግማሽ ቀንሳለች። የምግብ እጥረት የነበረባቸውን ሰዎች ከ74.8 ወደ 35 ፐርሰንት አካባቢ በግማሽ በመቀንደሷ ይህ አሉ ከሚባሉ በተለይ ሰክሰስፉል ከሆኑ አገሮች ውስጥ አንዷ አውትስታንዲንግ ፕሮግረስ ካሳዩ አገሮች ውስጥ አንዷ በመሆን የዲፕሎማ እውቅና በሮማ በተዘጋጀው አጠቃላይ ጉባኤ ላይ በአንድ መቶ አምሳኛው የካውንስል መደበኛ ስብሰባ ላይ ሽልማት ያገኘችበት ሁኔታ ነው ያለው። ከሰባ አራት ወደ ሰላሳ አምስት ነው ቅነሳ ያሉኝ፣ ለምሳሌ ለምግብ እጥረት የተጋለጡ ሰዎች ቁጥር። ነገር ግን አሁንም ፐርሰንቱ፣ መቶኛው እዛው ሰላሳዎቹ አካባቢ የሆነባቸው የኢትዮጵያ አካባቢዎች አሉ ማለት ይቻላል። አሁን የነገሩኝ አማካኙ ነው። ኢትዮጵያ እንደ ሀገር በአማካይ እዚህ ደርሳለች የሚል ነው ብዬ ነው ይሄንን በተመለከተ እንግዲህ በመረጃው በጂ የለም። ቢሰራ ከዛ የበለጠ ዝቅተኛ ደረጃ ላይ አለ ተብሎ ይወሰናል። እንዳጠቃላይ እንደ ሀገራችን በአማካይ ያለውን ነገር ስንወስደው ግን 35 ፐርሰንት ላይ የሚለውን ነገር መውሰድ ይቻላል። ግን አንዳንድ በተለይ ጥሩ ምርት ሊሰጡ የሚችሉ ቦታዎች ላይ በምንመለከትበት ጊዜ እራሳቸውን ችለው ለሌሎች አካባቢ በገበያ ትስስር የገቡበት ሁኔታዎች እንዳሉ ማየት ይቻላል። በኢትዮጵያ እህል ወይም ምግብ ከውጭ ወይም ከአደጉ ሀገራት መቀበል የምታቆምበት ሁኔታ ይኖራል ማለት ነው። አዎ፣ በሂደት ከውጭ የሚመጡትን ግባችንም ይሄ ነው ከውጭ የሚመጡትን እርዳታዎች ማቆም ነው። ስለዚህ ይህ የሚያሳየን ነገር ምንድን ነው? አሁንም ወደዛ ደረጃ እየገባንበት ከውጭ የሚመጣውን እርዳታ የመቀነስ ሁኔታ የደረሰንበት ሁኔታዎች ናቸው ያሉት። ስለዚህ በቀጣይ በሚቀጥሉት በሁለተኛው ጂቲፒ ዘመናችን ሙሉ ለሙሉ የምግብ እርዳታን ከውጭ የምናቆሙበት ሁኔታ ይፈጠራል የሚል ነገር ነው። ምግብ አስቀምጠን እየተንቀሳቀስን ያለ ነው። አሁን ተግባራዊ በሚደረገው የአምስቱ አመት የእድገትና የትራንስፎርሜሽን እቅድ በአምስቱ ዓመት በቀጣዩ አምስት አመት መጨረሻ ማለት ነው። በተለያዩ ሀገራት እየተገኘ ነው ያለውን ውጤት ያደነቀው ፋኦ ረሃብን የማስወገዱ ስራ ግን አልተጠናቀቀም ሲል አሳስቧል። በዓለም ላይ ከዘጠኝ ሰዎች አንዱ ንቁ ጤነኛና ምርታማ ህይወት ለመምራት በቂ ምግብ የለውም ነው ያለው። የሮም ቆይታቸውን ያጠናቀቁት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቡድን ሰባት መሪዎች ስብሰባ ላይ ለመገኘት ወደ ጀርመን ሙኒክ ማምራታቸው ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ግንቦት 16 ቀን የተካሄደው አምስተኛው ዙር ጠቅላላ ምርጫ በየትኛው መመዘኛ ነፃና ፍትሐዊ እንዲሁም ዲሞክራሲያዊ አይደለም አለ። የድምፅ መስጫ ኮረጆች አስቀድመው የተሞሉባቸው ስፍራዎች እንደነበሩ የተናገሩት የኢዴፓ አመራር አባላት ፓርቲው በምርጫው ላይ ለወሰደው አቋም በቂ ማስረጃ እንዳላቸውም ገልጠዋል። መለስካቸው አመሃ ባለፈው ቅዳሜ ግንቦት 29 ቀን ኢዴፓ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ ርዕስ ምርጫው ዴሞክራሲያዊ፣ ፍትሐዊ፣ በህብረተሰቡም ዘንድ ተአማኒ አልነበረም ይላል። ፓርቲው በምርጫው ሲያደርግ በነበረው ተሳትፎ ተመልክቻቸዋለሁ ያላቸውን ችግሮች በተደጋጋሚ በይፋ ሲያሳውቅ እንደነበረና በተለይም ምርጫ ቦርድ ገዢ ፓርቲና የመገናኛ ብዙኃን ለምርጫው ስኬታማነት የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ እንዳቀረበ ይኸው ጽሑፍ ያስረዳል። እንዲያውም አለፍ ብሎ በቅድመ ምርጫ ወቅት የገጠሙን ችግሮች መፍትሄ እንዲያገኙ ከፍተኛ ጥረት ብናደርግም ችግሮቻችን ከመፈታት ይልቅ ይበልጥ በመባባስና ታቅዶ የሚፈጸም በሚያስመስል ሁኔታ ጫናዎቹ የፓርቲያችንን እንቅስቃሴ በሚፈታተን ደረጃ ተጠናክረው የቀጠሉበት ሁኔታ ተፈጥሯል ይላል የጽሁፍ መግለጫው ከዚያም በቅድመ ምርጫው ሂደትና በድምፅ መስጫ ዕለት ሀያ ሁለት ተፈጽመዋል ያላቸው ህገ ወጥ ድርጊቶችን ዘርዝረዋል። የፓርቲው የፋይናንስ ጉዳይ ኃላፊ አቶ አዳነ ታደሰ ኢዴፓ ከዚህ ተነስቶ የወሰደውን አቋም በንባብ አሰምተዋል። ከላይ በዝርዝር ያስቀመጥናቸው በምርጫው ሂደትም ሆነ በምርጫው ዕለት የታዩ ህገ ወጥ ድርጊቶች ሲሆኑ እነዚህ የህግ ጥሰቶች የምርጫ ስርዓታችን እድገት ከማሳየት ይልቅ ከምርጫ ዘጠና ሰባት በኋላ ይወጥ እየተዳከመና እየቀጨጨ የመጣ መሆኑን የሚያሳዩ ተግባራት ሆነው አግኝተናቸዋል። ስለሆነም በሂደቱም ሆነ በምርጫ ዕለት የተፈጸሙትን ድርጊቶች በጥልቀት የመረመረው የኢዴፓ ስራ አስፈጻሚ ኮሚቴ ምርጫው በየትኛውም መመዘኛ ነፃ ፍትሃዊና ዲሞክራሲያዊ እንዳልሆነ አረጋግጧል። በኢዴፓ ስራ አስፈጻሚ ኮሚቴ አመለካከት የምርጫው ውጤት የሚያመለክተው የምርጫውን ዴሞክራሲያዊነት ሳይሆን ተፃራሪውን ነው። አቶ አዳነ ታደሰ፣ ኢትዮጵያ ውስጥ ከሌላው ዓለም በተለየና በላቀ ሁኔታ የፖለቲካ አስተሳሰብ ልዩነት ያለ ቢሆንም የምርጫ ውጤት ግን ይህንን ልዩነት ፈጽሞ በማያሳይ ሁኔታ ተጠናቋል። በዓለማችን ዲሞክራሲያዊ ምርጫም ሆነ የስሙላ ምርጫ የሚያካሄዱ ሀገሮች ላይ እንደዚህ አይነት ውጤት ተመዝግቦ አያውቅም። ውጤቱም ሆነ ሂደቱ ምርጫው ዲሞክራሲያዊ ፍትሐዊና ነፃ አለመሆኑን ያረጋገጠ ነው። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ በጽሑፍ መግለጫው ላይ ለዘረዝራቸው ህገወጥ ድርጊቶች ምን ያህል ተጨባጭ ማስረጃ እንዳለው ከጋዜጠኞች ለአመራር አባላቱ ጥያቄ ቀርቦ ነበረ። የፓርቲው ሊቀመንበር ዶክተር ጫኔ ከበደ መግለጫው እስከ ዛሬ የዘገየውም ይህንኑ ለማጠናቀር ነበር ይላሉ። ምንም ጥርጥር የለውም። ይህን ያህልም ጊዜ የፈጀብን መረጃዎቹን ለማሰባሰብ ነው። በየትኛውም መመዘኛ ዲሞክራሲያዊ ናቸው ሊያስብሉ የሚችሉ ሂደቶች ያለመሆናቸውና ተጽዕኖዎችና የህግ ጥሰቶች መረጃዎቹ በሙሉ በእጃችን አሉ። በፎቶ ያሉ በፎቶ አሉ፣ በድምፅ ያሉ በድምፅ አሉ። ስለዚህ እነኚህ በትክክል ማስረጃዎቻችን ናቸው ለኛ። ዶክተር ጫኔ የከበደ በአይኔ የተመለከትኳቸው ከሚሏቸው ጀምሮ አንዳንድ ተጨማሪ ማስረጃዎችን ዘርዝረዋል። ከዚህም በላይ ኮረጆ ተሞልቶ መገኘቱ የሚገርማችሁ ነገር ፓትሮል ለማድረግ የወረዳ የኢህአዴግ ተወካዮች ይዘውት ይዞሩት በነበረ መኪና ውስጥ በግልጽ በአይኔ ያየሁትን ነው የምነግራችሁ። በመኪና ውስጥ ሶስት ኮረጆዎች ተጭነው ነው የነበረው ሶስቱም ኮሮጆች የተሞሉ ናቸው ይህን ማረጋገጥ ችያለሁ እኔ በአይኔ ከምርጫው በፊት የድምፅ መስጫ ወረቀቶች አምባሰል ላይ ተበትነዋል ወላይታ ላይ ተበትነዋል በተወሰኑ ወረዳዎች ደቡብ ላይ ተበትነዋል ስለዚህ ከምርጫው በፊት እነዚህ ወረቀቶች በእጃችን ገብተዋል የኢዴፓ የጥናትና ምርምር ጉዳይ ኃላፊ አቶ ዋሲሆን ተስፋዬ የምርጫውን ውጤት በተመለከተ ፓርቲው የሚሰጠው ዋጋና ትኩረት እየተለየ ነው ይላሉ። በየጊዜው በዚህ ወይንም በዚያ ፓርቲ ከሚገኘው ውጤት ይልቅ ኢዴፓን የሚያሳሰበው የሂደቱ ጉዳይ ነው ይላሉ። በዲሞክራሲያዊ ስርዓት ውስጥ ሕዝቡ የፈለገውን መምረጥ እስከቻለ ድረስ እኛ በድምፅ የፈለገውን ውጤት እንዳገኝ ችግር የለብን። በዚህ በተጨማለቀ ሂደት ውስጥ ግን ኢህአዴግ እንደፈለገ ምርጫ ለመርሃግብር ማሟያ ለማስመሰያ እየተጠቀመ እድሜውን ለማራዘም የሚቀጥልበት ከሆነ እቻ ሀገር እኛ ኢህአዴግም ህብረተሰቡ ወደማይፈልገው አቅጣጫ እየተመራች ነው ያለች እየሄደች ነው ያለች። ይህን ሁላችንም ኃላፊነት እንደሚስምመው አካል ቆም ብለን ልናስብ ይገባል። በኢዴፓ መግለጫ ላይ የምርጫ ቦርድን አስተያየት ለማወቅ ወደ ቦርዱ ጽሕፈት ቤት ዋና ኃላፊ ድጋግሜ የደወልኩት ስልክ መልስ አላገኘም። ይሁንና ቦርዱ ቀደም ሲል ግንቦት 27 ቀን 2007 ዓ ም ለሀገር ውስጥ መገናኛ ብዙሀን ጋዜጠኞች በሰጠው መግለጫ የምርጫውን ፍትሐዊነትና ታማኒነት በመጠራጠር መግለጫ የሚሰጡ ፓርቲዎችን ማውገዙ ይታወቃል። የምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በዚህ ጋዜጣዊ መግለጫ ላይ የምርጫውን ታማኒነት ከጥያቄ የሚያስገቡ መግለጫዎች መሠረተ ቢስ ናቸው ማለታቸውን መገናኛ ብዙሀን ዘግበዋል። ማንም ቅር የተሰኘ ፓርቲም ህጉ በሚያዘው መሠረት ሕጋዊ ጥሰቶች ናቸው ያላቸውን ድርጊቶች በአምስት ቀናት ውስጥ ለቦርዱ እንዳላሳወቀም ተናግረዋል። ቀደም ሲል በቦርዱ የተገለጸውን ጊዜያዊ ውጤት ውድቅ ያደረጉ አንዳንድ ፓርቲዎችንም ውሳኔያቸው ተቀባይነት እንደሌለው ቦርዱ መግለጹን መገናኛ ብዙሃን ይፋ አድርገዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የፈረንሳይ ፖሊስ ዋና ከተማይቱ ፓሪስ ውስጥ የሰፈሩ የአፍሪቃ ስደተኞችን በኃይል እያስነሱ ነው። Salomon Avatar, Sir Zurunizu. ፓሪስ ውስጥ የከተማይቱን ብርት ላይ የሰፈሩ ሱዳናውያን፣ ኤርትራውያንና ሶማሊያውያን ስደተኞች ድንኳኖች ተክለው በየባቡር ጣቢያው ድልድዮች ስር እንደሚኖሩ ዋል ስትሪት ጆርናል የሚባለው ዕለታዊው የአሜሪካ ጋዜጣ ዘግቧል። የፈረንሳይ ፖሊስ 380 የሚሆኑትን ከያሉበት እያስነሳ ድንኳኖቻቸውንም እያፈራረሰ መሆኑን፣ 76 ሴቶችና ህጻናት ፓሪስ ከተማ ውስጥና በአካባቢዋ በሚገኙ የድንገተኛ ሁኔታ መኖሪያ ቤቶች እንዲሰፍሩ መደረጋቸው ተገልጿል። ይህንን ላለፉ ስድስት ቀናት የፖሊስ ዘመቻ በስፍራው ሆኜ እያየሁ ነው። እኔ ነጻ ጋዜጠኛ ነኝ ያለ ሰው ባልደረባዬ ቱጁቤ ሆራ ማምሻውን አነጋግራ ነበር። ራፋኤል ክራውፍት እባላለሁ ብሏል። ጋዜጠኛው ሌላ ቦታ ወስደን እናሰፍራቸዋለን የተባለውም እውነት አይደለም ብሏል። Um, are being evacuated by force. ፍልሰተኞች በኃይል እንዲነሱ እየተደረገ ነው። አብዛኛቸው ሱዳናውያንና ኤርትራውያን የሆኑ ከፓሪስ አራዳ እንዲነሱ እየተደረገ ነው። ባለፈው ሳምንትም ወደ ሌላ ቦታ እናዛውራቸዋለን ብለው ከአንድ ባቡር ጣቢያ አንስተዋቸው ነበር። ያን ግን አላደረጉም። ማለት አላሰፈሯቸውም። መጠለያ ሰፈር ውስጥ ከነበሩ አራት መቶ ስደተኞች ሁለት መቶ የሚሆኑት አሁንም ፓሪስ ውስጥ እየተንከራተቱ መሆናቸውን ራፋኤል ጠቁሟል። እዚህ ብዙ ተሟጋች ሰልፈኞች ወጥተዋል። አንዳንድ የኮሚኒስት ፓርቲው የአረንጓዴ ፓርቲው አባላት የሆኑ ተመራጮችም እንዲሁ ወጥተዋል። የፍልሰተኞቹንና የስደተኞችን መብቶች ከፖሊስ ጣልቃ ገብነት ለመከላከል እየጮሁና እየታገሉ ነው። ፖሊስ ፍልሰተኞቹን ለማወቅ ወደየጣቢያው እየወሰደ ነው። የአውሮፓ መንግስታት በቅርቡ ህገወጥ አስተላላፊዎችን ለመመንጠርና ጀልባዎቻቸውንም ለማውደም ተስማምተዋል። ይሁን እንጂ ሜዲትራኒያን ባህርን በየቀኑ የሚያቋረጡ ፍልሰተኞች ቁጥር እየጨመረ ነው። የሚሞተው ሰው ቁጥርም እንዲሁ እየበዛ ነው። ባልደረባይ ምንያ አፈወርቂ ደግሞ ሁለት ኤርትራውያንን አነጋግራ ነበር። መንግስት ኣብ ቁማ ሚካኤል እዚ ፓሪስ ዘለና ፍራን ፖሊስ መፅኦም መንግስት ኣብ ቁማ ሚካኤል ፓሪስ ነው ያለው ዛሬ ጠዋት ወደ ፖሊስ ጣቢያ እንደወሰዷቸው ይናገራል። የፈረንሳይ ተቃዋሚዎች ሲያግዟቸው እንደነበር ይናገራል። የምንኖረው ሜዳ ላይ ነው ብሏል። መንግስት ኣብ ምንያ ሌላም ኤርትራዊ ፍልሰተኛ አነጋግራለች። ኤርሚያ ሳፍቴ ይባላል። ነጃ ከላይ ወርሕና ኮይኑ ከላይ ወርሒ ማለት ሀዋጅት ኤርሚያስ ፈረንሳይ ከገባ ሁለተኛ ወሩ ነው። ጋዜጣ ላይ ሶስት መቶ ስድሳ ኤርትራውያንን ተቀብለናል ብለው ባለስልጣናቱ ቢናገሩም እውነት እንዳልሆነ ገልጿል። ስለዚህም ሰላማዊ ሰልፍ መውጣታቸውና ለሶስተኛ ቀን አደባባይ መዋላቸውን የፓሪስ ፖሊስ እየደገፏቸው ያሉ ፈረንሳውያንን ሳይቀር በኃይል እየያዘ በማሰር ላይ መሆኑን ተናግሯል። ኤርሚያስ ጉተማ ታደለ ባለፈው ሳምንት ጓደኛውን ለመጠየቅ ከሮማ ወደ ፓሪስ ወጥቶ ነበር። እናም ይህ ሁኔታ ሲፈጠር እዚያው ቀርቶ መከታተል ጀመረ። እቤትና ወረቀት እንሰጣቸዋለን ለሁሉም ምናምን ነገር ብሎ በፖሊስ መጥቶ ከበቡና የዛሬ ሳምንት እንዳለ በቲቪ ምናምን ነገር አሳዩና ለዘጠኝ ሺህ ሰው ወረቀት ሰጠናቸው ለፈረንሳይ ስደተኛ ወረቀት ሰጠናቸው ቤት ሰጠናቸው ብሎ በቲቪ አሳዩ ማለት ነው። ግን እቤት ሰጠናቸው ብሎ ከዛ ወስዶ ቤት አልሰጧቸው ሜዳ ላይ ነው የበጠኗቸው። ራቅ አድርጎ ከከተማ ቱር ምናም ባል ከተማ አለ ወደ ሶስት ሰዓት አካባቢ ነው የሚያስኬደው ማለት ነው። እዛ የወሰዱ በመኪና በጠኗቸው። ከዛ ነው ልጆቹ ተሰብስቦ በስ ስልክ የተደዋወሉ የተጠያየቁ ተሰባስቦ ፓሪስ ላይ የተመለሱና ሰላማዊ ሰልፍ ማድረግ ጀመሩ ማለት ነው። እና የእሱ ሂደት ነው ዛሬ ድረስ የመጣው። እና ፖሊስ ምንድን ነው የሚያደርገው? ይኸውልህ፣ ያ ነገር ውሸት መሆኑ ታወቀ። ህዝቡ አወቀ እና ከስደተኞቹ ጎን መቆም ጀመረ። ቲቪ ድጋሚ ተላለፈ ማለት ነው ለዘጠኝ ሺህ ሰው ወረቀት እና ቤት ሰጠናቸው ብሎ ለአርባ ሰው ነው የሰጡት። እና ያ ነገር ታየ እና ህዝቡ መንግስቱን መቃወም ጀመረ። እንዴት እንደዚህ ታደርጋላችሁ? የስደተኛ መብት ከበር እናንተ ከስደተኛ በስደተኛ ስም በጣም ብዙ ብር እንደምታገኙ እናውቃለን። ከእኛም ገቢ ትሰበስባላችሁ በስደተኛ ስም ግን ለእነሱ ምንም አታደርጉላቸው። እስካሁን ድልድይ ላይ ነው የሚያድሩት ባለፈው ደግሞ የባስ ብሎ እኛንም ዋሻችሁ ምናምን ነገር ብሎ የህዝቡ ከስደተኛ ጎን መቆም ጀመረ ማለት ነው። የሀገሬው ሰው እና ፈረንሳውያኑ ማለት ናቸው። አዎ፣ አዎ፣ አዎ። አሁን ቪዲዮ ልክላቸው ነበር። በጣም ብዙ ፈረንሳውያን አሉ። በቋንቋቸው ትናንትና ወደ አራት ሺህ ምናምንም የሆኑ ነጮች ነበሩ ሰላማዊ ሰልፍ የወጡት። ዛሬ እዛው አካባቢ ላይ ፖሊስ እነሱን በጉልበት ለማስነሳት ባለፈው እንግዲህ አባሯቸዋል። እንደዚህ ወስዶ ሜዳ ላይ ጥሏቸዋል። አሁን ደግሞ በጉልበት ከዛ ጋር ለማስነሳት ፖሊስ መጣ ማለት ነው። ፖሊስ መጣ፣ ህዝቦቹ ደግሞ እንዳለ ግር ብሎ መጡና ስደተኛውን ማገዝ ጀምሩ ማለት ነው። እዚህ ጋር ነው እንግዲህ እንትን ግብ ግብ የተፈጠረው በፖሊስና በህዝብ እንዲሁም በስደተኛ መካከል ማለት ነው። በዚህ ውስጥ በጣም ብዙ ስደተኞች ተመተዋል። በጣም በጣም ብዙ ስደተኞች ፌንት ነቅለዋል። አረፋ ምናምን ስደብቁ አጠገባቸው ነበሩ ቪዲዮ የቀረጽቋቸው ነበረ። የፈረንሳይ መንግስት እስካሁን በጉዳዩ ላይ የሰጠው መግለጫ የለም። ሩሲያ በዩክራይን የምታራምደውን ጠባጫሪነትም ሆነ የጽንፈኞችን የኃይል ጥቃቶችና የአካባቢ የአየር ለውጥን የተመለከቱ ርዕሰ ጉዳዮችን የሰባቱ የዓለም ከበርቴ ሀገሮች ጂ ሰባት መሪዎች ከበድ ያለ ፈተና ከፊታቸው ተደቅኗል ሲሉ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ተናግረዋል። ከፕሬዚዳንቱ ጋር የተጓዙ የአሜሪካ ድምፅ የዋይት ሀውስ ዘጋቢ ሉዊስ ራሚሬስ ጉባኤው ከሚካሄድበት የጀርመኗ በቫሪያን ተራራማ ስፍራ ያጠናቀረውን ዘገባ አሉላ ከበደ ይዟል። የጀርመኗ ቻንስለር አንጌላ መርክል ሞቅ ያለ አቀባበል ያደረጉላቸው ፕሬዚዳንት ኦባማ ወደ ዋናው የጉዟቸው አጀንዳዎች ከማምራታቸው አስቀድሞ ሁለቱ መሪዎች ሽሎስ እላሙ አቅራቢያ የምትገኘውን የጂ ሰባቱ ጉባኤ የሚካሄድባትን ተራራማዋን የክሩን የመዝናኛ ስፍራ ጎብኝተዋል። ሥራና ለላቁ ፈጠራዎች ዕድል በሚሰጠው የዓለም አቀፍ የምጣኔ ሀብት ይዞታ፣ በጠንካራና የበለጸገ የአውሮፓ ኅብረት ዘለቄታና፣ በአውሮፓና በአሜሪካ መካከል በሚደረጉ አዳዲስ የንግድ ልውውጥ ውጥኖች ዙሪያ እንነጋገራለን። በዩክራይን የጠባ ጫሪነት አቋም እያራመደች ባለችው ሩሲያ ላይ ለሚወሰዱ በሚችሉ ወይም ሊወሰዱ በሚችሉ ተጨማሪ እርምጃዎችና እንዲሁም ጽንፈኞች በየቀኑ የሽብር ጥቃቶች ስጋትና የአካባቢ አየር ለውጥን በተመለከቱ ርዕሰ ጉዳዮች ዙሪያም እንወያያለን። በጀርመን አስተናጋጅነት የሚካሄደው የዘንድሮ የጂ ሰባት ጉባኤ የሁለተኛውን ዓለም ጦርነት ማብቂያ ተከትሎ ለበርካታ አሰርታት ተነጣጥለው የቆዩት ሁለቱ ጀርመኖች አንድ ከሆኑበት ሀያ አምስተኛ ዓመት ጋር ተገጣጥሟል። ኦባማ በሰነዘሩት አስተያየት በሩሲያና የዩክሬይን ግጭትም ሆነ ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን በኢራቅና በሶሪያ በሚያካሄደው ወታደራዊ እንቅስቃሴ የተፈጠረው ሁኔታ ሊለወጥ መጪው ጊዜ ሰላምና ብልጽግና የሰፈነበት ሊሆን እንደሚችል ጀርመን ጥሩ ማሳያ ናት ብለዋል። እነዚህ ሁሉ ከባድ ፈተናዎች ናቸው። ይሁን እንጂ ታላቅ ተስፋ የሚሰጠኝ የጀርመን ምሳሌ ነው። የያዝነው ዓመት የሁለተኛው ዓለም ጦርነት ያበቃበት ሰባተኛ ዓመት፣ ግዙፉን የሰሜን አትላንቲክ ቃል ኪዳን አገሮች የጦር ስምምነት የተመሠረተበት፣ በርካታ ከአስር ዓመት በላይና ዓለምን በታላቅ ተስፋ የጠመቀው የሁለቱ ጀርመኖች ውህደት ሃያ አምስተኛ ዓመት የሚዘክርበት ነው። እኛ ሁላችን በዛሬ ዕለት ከዚህ የመገኘታችን እውነታም ግጭቶች ማብቂያ ሊበጅላቸውና ታላላቅ ምርታዎችም ሊዘገቡ ወይም ሊዘገቡ የመቻላቸው አይነተኛ ዋቢ ነው። ሁለቱ መሪዎች ኦባማና መርክል ያደረጉት ውይይት ይበልጡን ዓለም አቀፍ ማዕቀብ ከተጣለባት ከአንድ ዓመት በኋላ አሁንም በምስራቅ ዩክሬን የሚንቀሳቀሱት ተገንጣይ ኃይሎች የሚያግዝ የተለያዩ የጦር መሳሪያዎችን በገፍ ከማስገባትና የጦር አማካሪዎችን ከመላክ ያልተቆጠበችውን ሩሲያን ለማስቆም በሚያስችሉ መንገዶች ዙሪያ ያተኮረ ነው። ሁለት ወራት ብቻ የቀሩት በሩሲያ ላይ የተጣለው ማዕቀብ እንዲራዘምና ና ከሩሲያ ጋር ቁርኝት ያላቸው ኃይሎች ከዩክሬን ምድር እንዲለቁ የተደረሰው ስምምነት ተግባራዊ እንዲሆን፣ ሉዓላዊነቷንም የሚያስከብር እንዲሆን ኦባማ እና መርክል መስማማታቸውን የዩናይት ስቴትስ ባለስልጣናት አመልክተዋል። ኦባማ ሌላው ቅድሚያ የሚሰጡት የጉባኤው አጀንዳ ጃፓንን በሚጨምረው ከፓሲፊክ ሀገሮች ጋር የሚደረጉ አዳዲስ የንግድ ልውውጥ ድርድሮችን ይጨምራል። የሰኞው አጀንዳ በጸረ ሽብር ላይ ያተኮረና ፕሬዚዳንት ኦባማ ከኢራቁ ጠቅላይ ሚኒስትር ሀይደር አልአባዲ ጋር የሚያደርጉትንም ውይይት ያክላል። የአሜሪካ ድምፅ ራዲዮ በ19 በ25፣ እና በ32 ሜትር ባንድ እስከ ምሽቱ አንድ ተኩል የሚያሰማውን የዛሬን ልዩ ፕሮግራም እዚህ ላይ ያበቃ። በምሽቱ ሶስት ሰዓት መደበኛ ፕሮግራም እንገናኛለን። ሰላም፣ ደህና እምሹ።